ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ ይገኛል ለተወሰነ ጊዜ ዘፈኑን አብረሳት ዘፍን ዘፈኑን ስማ። እንዴ እኔ ትንሽ ከብዶኛል። ለዳኝነት ሊያወዳደራችሁ የሚችል ተራ አይደለም። የሚያሳልፋችሁ ነገር ግን ነው ይዛችሁ የመጣችሁ አንድ አይነት አይደላችሁ። የተሳሳተው ሰው መናገር አልፈልግም። ዘርሽ እቃው ማለው እንደምትሰምታችሁልናል። የተከብራችሁና የተወደዳችሁ ተመልካቾቻችን፣ ባላገሩ አይድል ነው። አዎ ባላገሩ አይድል ነው። የተወደዳችሁ አድማጮቻችን እና ግን ባላገሩ አይድል ተወዳዳሪዎችን እንዴት ነው የሚዳኘው? ዘፋኝ ቢሆን ጥሩ ነው፣ ሙዚቀኛ ቢሆን ጥሩ ነው። ወይም ደግሞ በጣም ጥሩ አድማጭ ሳይመን ለምሳሌ ሳይመን የአሜሪካን አይድል እሱ ለምሳሌ ሙዚቀኛ አይደለም፣ አሳታሚ ነው። ግን ምንድነው መምረጥ ያቃል ቢሆን ቢሆን በሙያው ላይ ጥበቡ ላይ ብዙ ልምድ ያለው ቢሆን፣ ነገር ግን ታወቀ ብቻ ተብሎ እንደ ዳኛ እዛ ላይ ማስፈር ችግር ይኖራቸዋል። መጀመሪያ ያዳመጣችሁት የባላገራው አይድር ዋና ዲሬክተርና ዳኛው አብርሃም ወልዴን፣ ቀጥሎ የተሰማው ደግሞ የኢትዮጵያ ሙዚቀኞች ማህበር ፕሬዚዳንት ዳዊት ይፍሩ ነው ለዛሬ ከደገስንላችሁ ወደ ስድስት መሰናዶች ይሄ ተጨማሪ ነው። ንጉሴ አክሊሉ ከዝክረ 66 ትረካው ሌላ እንዲያው በነገራችን ላይ የሚለውንም አለው። የዛሬው ገጣሚ ከግጥምን ባቡ ሌላ በአዲሱ ሥራው ላይ ሊያወጋን ዛሬውኑ ቀጠሮ ይሰጠናል። ከአንጋፋው የኢትዮጵያውያን ስፖርትና ባህል ፌዴሬሽን የዛሬ ሶስት ዓመት ተገነጠሉና የመላ የኢትዮጵያውያን ስፖርት ማኅበር ቁጥር አንድ ብለው ጀመሩ። ሶስት ዓመት ሳይዘልቁ ተለያዩና ታዲያ ጭራሽኑ መስራቾች ነን የሚሉም ተባረሩ። እኛም ታሪኩን ከራሳቸው ተባረርን ከሚሉት አንደበት አሰማናችሁ መሆኑን ኳስ ተጫዋቹና የክለብ መሪዎቹ ምን ይላሉ? አንድ ሁለቱን ለዛሬ ይዘናል። ነገር አበዛን አዲሱ ተንዛዛን ነው የምትለኝ አይደል? ውድ የራዲዮ መጽሔት አድማጮች የከበረ ናፍቆት ሰላምታችን ይድረሳቸው። ዝግጅቶቹን በቅደም ተከተላቸው በማቀናበር ቴሌላይምቤ፣ በአዘጋጅነትና አስተባባሪነት ደግሞ እኔ አሉላ ከበደና እኔም አዲሱ አበበ አብረናችሁ እስከ አራት ሰዓት እንቆያለን። ና አብራችሁን ቆዩ። እሁድ መጋቢት 21 ቀን 2006 ዓ.ም ዜናዊ ቅደም እንደምናመሻችሁ አድማጮቻችን፣ ዜናውን የማነባው አዳነች ፈሳየ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ማታ በፓሪስ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር ተገናኝተው ይነጋገራሉ። ሩሲያ ኡክራይን አካባቢ የምታደርገውን ወታደራዊ ክምችት ሊቀለብስ የሚችል ዲፕሎማሲያዊ መፍትሔ ለማግኘት ነው ሁለቱ ባለሥልጣኖች የሚገናኙት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የሩሲያው ርዕሰ ብሔር ቭላዲሚር ፑቲን በስልክ ያደረጉት ውይይት ነው የዛሬውን ንግግር ለማካሄድ ምክንያት የሆነው። ሩሲያ ኡክራይን አጠገብ የምታደርገው ወታደራዊ የታንክና የጦር መርከቦች ክምችት ከቅርብ ጊዜያት ወዲህ እየሰፋ ሄዷል። ይሁንና ሩሲያ ወደ ኡክራይን ወታደሮች የማስገባት ዓላማ የላትም ሲሉ ሰርጌይ ላቭሮቭ ትላንት ተናግረዋል። ዩናይትድ ስቴትስና የአውሮፓ ሕብረት በሩሲያ ላይ የኢኮኖሚ ማቀብ መጣል ጀምረዋል። ይህ እርምጃ የሩሲያን ኢኮኖሚ እየጎዳ መሆኑን የሚያሳዩ ምልክቶች ታይተዋል ተብሏል። ግብፅ የመጀመሪያ ዙር ፕሬዝዳንታዊ ምርጫ የሚካሄድበትን ቀን አስታውቃለች። እንደ አውሮፓ አቆጣጠር ግንቦት 26ና 27 ቀናት እንደሚደረግ የግብፅ የምርጫ ኮሚሽን ገልጿል። ውጤቱ በሰኔ ወር መጀመሪያ ሳምንት ላይ ሊታወቅ እንደሚችል አያይዞ ጠቁሟል። ሁለተኛ ዙር ምርጫ ካስፈለገም በሰኔ ወር አጋማሽ እንደሚደረግ ውጤቱም ሰኔ 26 ይታወቃል ተብሎ እንደሚጠበቅ የምርጫው ኮሚሽን ዛሬ ገልጿል። ለፕሬዚዳንትነት የሚወዳደሩትን ሰዎች የማቅረቡ ተግባር ነገ ሰኞ ተጀምሮ እስከ ሚያዝያ 20 ቀን ይቀጥላል። ግንቦት ወር ሲገባ የሶስት ሳምንታት የምርጫ ዘመቻ ይካሄዳል ሲል ኮሚሽኑ አስታውቋል። እስላማዊውን ፕሬዚደንት መሐመድ ሞርሲን ባለፈው ሐምሌ ወር ከስልጣን እንዲወገዱ የተወሰደውን እርምጃ የመሩት ከፍተኛ ተደማጭነት ያላቸው የቀድሞ የሀገሪቱ ወታደራዊ መሪ አብደልፋታህ አልሲሲ ለፕሬዚዳንትነት እንደሚወዳደሩ አስታውቀዋል የሚስተር ሞርሲ ከስልጣን መወገድ ሀገሪቱ ክፉኛ እንድትከፋፈል አድርገዋል ይሁንና አልሲሲ በተግባሩ የነበራቸው ሚና ሰፊ ድጋፍ አስገኝቶላቸዋል ጥቁር ሳጥን የሚባለውን የአውሮፕላን የበረራ ሂደት የሚመዘግበውን መሳሪያ ፍለጋን በሚመለከት የተራቀቀ መሳሪያ የያዘ የዩናይትድ ስቴትስ የባህር ኃይል መርከብ ወደ ጠፋው የማሌዥያ አይሮፕላን ፍለጋ ተግባር ለመቀላቀል ዛሬ እያመራ እንደሆነ የአውስትሬሊያ ባለሥልጣኖች ገልጸዋል። ባለሥልጣኖቹ እንደሚሉት ከምዕራብ አውስትሬሊያ ጠረፍ ርቆ በሚገኘው የህንድ ውቅያኖስ አካባቢ ዛሬ በርካታ መርከቦችና አይሮፕላኖች በፍለጋ ላይ ተሰማርተዋል። አብዛኞቹ የአይሮፕላኑ ተሳፋሪዎች ቻይናውያን ሲሆኑ በርካታ በቁጣ የገነፈሉ ቻይናውያን ዛሬ በማሌዥያ መዲና ኳላላምፖር ገብተው ስለ አይሮፕላኑ ጉዳይ መረጃ እንዲሰጣቸው ጠይቋል። ከኳላላምፖር ወደ ቻይና ያመራ የነበረው የአይሮፕላን የጠፋው መጋቢት ስምንት ቀን ሲሆን ፍለጋው አራተኛ ሳምንቱን ይዟል። ሰሜን ኮሪያ አዲስ አይነት የኑክሌር ፍተሻ ያለችውን ለማካሄድ ዝታለች። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሀገሪቱ በቅርቡ ያካሄደችውን የቦሊስቲክ ሚሳይል የፍተሻ ተኩስን ካወገዘ በኋላ ነው የዛተችው። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ዛሬ ያወጣው መግለጫ የጸጥታው ምክር ቤት ሰሜን ኮሪያ ራስን ለመከላከል የምታደርገውን የሮኬት ቶክስ ልምምድን እያወገዘ፣ ዩናይትድ ስቴትስ የምታካሄደውን የኒክሌር ጦር ልምምድን እንዳላየ ማለፉ ችላ የሚባል ነገር አይደለም ሲል አማሯል። ሰሜን ኮሪያ ባለፈው ሮብ ሁለት የመካከለኛ ርቀት ቦሊስቲክ ሚሳይሎች ወደ ባህር በተኮሰች ማግስት የተባበሩት መንግሥታት ድርጅት ውሳኔን ይጥሳል በማለት የጸጥታው ምክር ቤት አውግዞታል። ሰሜን ኮሪያ ዩናይትድ ስቴትስ እና ደቡብ ኮሪያ በህብረት ለሚያካሂዱት ወታደራዊ ልምምድ ምላሽ ሮኬቶችንና የአጭር ርቀት ሚሳይሎችን ለፍተሻ በተከታታይ ስትተኩስ ቆይታለች። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።

እንዴት አዝናለሁኝ፣ ወይንና ሙዚቃ ሕይወት ነው ብለሽኝ። አሁን ግን ብቅ በይ ተስፋዬ የተሟጦ ሀዘን ሰንቅ ያለው ያምራሉ ካልሻቸው ካይኖቼ ኮረጆ እምባ ቋጥር ያለው ብቅ በይ ግድ የለም በአይኖቼ ካየሁሽ አንድ ቀን አልፎኛል፣ ናፍቆትሽ ጎድቶኛል፣ ጠረንሽ አምሮኛል። ፍቅር በእኛ ቀንቶ እኛ ፍቅር ሆነን ፍቅር አይደለሁም ፍቅር እስከሚለን እኔና ናፍቆቴ እንጠብቅሻለን። ጥለሽኝ ስቴጂ ጥለሽኝ ስቴጂ ከአትክልቶች ስፍራ አበቦች ካሉበት ሱፍ አበባ ሆንኩኝ ሾህ የበዛበት። ትተሽኝ ስቴጂ እረኞች ካሉበት ከከብቶች አውድማ ዋሽንቶኜ ቀረው ሲቃ የበዛበት የትዝታ ዜማ እባክሽ ቴጌ ወዳጅ ሆይ ነይ ብቅ በይ ግድ የለም ሁሉም ያንቺ ሆኗል፣ የኔ የምለው የለም። ፍቅር እንረግጨው ቅናት አሳይቼው ፍቅር እኔን አምኖኝ ተበለጥኩኝ ብሎኝ የእንባዬን አበባ ከአይነ ጫፍ ቀንጥሼ በጸብ በክርክር በንዴት ለውሼ ናፍቆትን የሚያህል ውበት እየታየ ፍቅር የምንለው እየተሰቃየ እምባዬን ልሰጥሽ መዳፌ ላይ ይዢው አትወደኝም ብለሽ መጥፋትሽ ለምንድ ነው? ወዳጄ ሆይ ነይ ብቅ በይ ግድ የለም ሁሉም ያንች ሆኗል፣ የኔ ምለው የለም እንኳን በዚህ ምድር ሰማይ ምድር አልፎ በምትመጣው ዓለም እኛን በሚመስሉ በፍቅረኞች ገዳም ሰማይ ብራና ላይ እኔ ግጥም ሳይኖር ከኮከብ ዋንጫ ላይ ወይናችን ቢጨመር እንኳን በመጎንጨት በመርጨት ቢሰከር ላንቺ ያልነገርኩሽ አለኝ ታላቅ ምስጢር ላንቺ ያልነገርኩሽ ይሄ ታላቅ ነገር ናፍቆትሽ ጎድቶኛል፣ ጠረንሽ አምሮኛል። በአይኖቼ ካየውሽ አንድ ቀን አልፎኛል። ፍቅርን ያህል ነገር ናፍቆት ከረገጠው ደስታ ምናችን ነው? ሳቅስ ምን ሊባል ነው? ይልቅ በእኔ ግጥም በድምፅሽ ቅላጼ ቃላችን አንድ አድርገን ድምፅሽን ከድምፄ ብርጭቆ እያጋጨን ዓለምን እንትፋት፣ ደስታን እናስክራት። ምክንያቱም እኔና አንቺ ማለት በደስታችን ጊዜ እኛ ሳቅ ሳንሆን በሳቃችን ምክንያት የሚፈስን ባነን አሰረ ንጉሥ ዕጣኑን አጭሶ ሽቶን ረጭቶ ምንጣፉን አንጥፎ አልጋውን ዘርግቶ የአንቺ ንጹሕ ፍቅር ከጎዳና ቆሟል። ወዳጄ ሆይ ነይ፣ እንኳንስ መኝታሽ ህልሚሽ ተዘጋጅቷል። ናዲን ናዲንግ ገጣሚ ኤፍሬም ስዩም የራሱን ግጥም በራሱ አንደበት ነው ያሰማን። እናመሰግናለን። ወደ ኋላ ላይም ከኤፍሬም ጋር ጥቂት እናወጋለን። አንድም በቅርቡ ስላዘጋጀው አዲስ ስራው ገና እጃችን ስላልገባ ዝርዝር ውስጥ አንገባም ለማለት ነው። ሁለትም አድናቆት ስለሚቸረው የቅኔ ዘራፊነት ክህሎቱ እናነሳለን። በመስከረም አሊያም በህዳር ሰሞን መስከረም ሲጠባ ህዳር ሲታጠን እልክልሻለሁ ልቤን በሳጠነ ይባላል። በክረምቱ በሐምሌ ወይም በነሐሴ ደግሞ ዝናሙ ዘነመ ደጁ ረሰረሰ፣ መከረኛው ልቤ አንቺን አስታወሰ ይባል የለ። አዎ፣ አሁን ግን መጋቢት ነው አሉላ። በመጋቢትስ ምን ይባላል ልትለኝ ሆነ። ይችን ይችንማ ለንጉሴ ያክል ነው የምንተወው። አደለም፣ ንጉሴ ንጉሴ ብትል ንጉሴ በአንዳንድ የወዳጆቹ ሰርግ ላይ ፕሮግራም ሲመራ በጥቅምት አንድ አጥንት አንድ ባል አንድ ሚስት እንደሚላ ጫወቱ ያ ቃል ትሰማናለህ ንጉሴ። እንደምናመሸ እስቲ ስለ መጋቢት ጥቂት በል። እኔማ ስለ መጋቢት ብዙ ብዙ ብዙ የምለው አለኝ። እኔ እንደውም የመጋቢት ወር አሁን ግጥም እናንተ ስታነሱ በመጋቢት ትዝ ያለኝ የተወዳጁ ድምፃዊ የመልካሙ ተበጀ ዘፈን ነው። ያ አረ መላ ምቱ የሚል ዘፈን ውስጥ ድፍን ዓመታችን መጋቢት አለፈ እያለ ያንጎራጉራል። ለመሆኑ ይኖራቸዋል እሱ አዲሱ ደርባባው ጣትናጻት በቆም ነገር ባምቃ ላይ ወጣት እኔም አልናገር አይኔ ተወርውሮ በአይኗ ላይ ካረፈ ድፍን ዓመታችን መጋቢት አለፈ። እረ መላ መቱ ዘመዶ ወዳጆች፣ አይን አፋር ሆኛለሁ አይን አፋር አይነቼ ሰላምታ ሰጠዋት አላነጋገርኳት በአይኔ ብቻ ያየሁ አንዳመቶ ደድኳት በሚገባ አዳምጫዋለሁ። አመሰግናለሁ። መጋቢት ብዙ ነገሮችን ያስታውሰኛል። አንደኛው መጋቢት አስራ አምስት ቀን ሺ ዘጠኝ መቶ ሰባ ሰባት ዓመተ ምህረት መኪና እሁድ እሁድ ማሽከርከር የተከለከለበት አስራ ስምንት ሊትር ብቻ ለቤት መኪና የተፈቀደበት ወቅት ስለነበረ ትዝ ይለኛል። እንደ አጋጣሚ ቅዳሜ እለታ ከንግድ ሚኒስቴር መግለጫ ወጥቶ ይሄን የሚመለከት በእሁድ ጠዋት ፕሮግራም ብዙ አድማጭ ስለነበረው ይደገም ተብሎ መግለጫው ከተደገመ በኋላ እረ መላምቱ ዘመድ ወዳጆች የሚለውን ዘፈን አስኬድን። ሰኞ ጠዋት ይገርማቸዋል፣ ቢሮ ስንገባ ጋሽ ጳውሎስ ምኑን መላንም ታው እንግዲህ እሁድም አትንዱ አስራ ስምንት ሊትርም ይበቃቸዋል ተባለ እያለ በዘፈን እንደዚህ እንግዲህ ሸፈፍ እያደረግን አንዳንድ ነገሮችን እናነሳ ነበር። እሱን በሚመለከት ወደፊት ማለት ይችላለን። አይረሳኝም። ነቃቸው ብቻ ነበሩ እሁድ መኪና እንዲነዱ የተፈቀደው። ኧረ እንደውም ካነሳኸው ኢትዮጵያን በሁለት ትግራችን አቁመን እኛን ነው መኪና የምንከለከል ያሉ ወደ ደብረ ብርሃን አካባቢ የነበሩ አንድ ደግሞ ፊት አውራሪ ነበሩ፣ የጥንት አርበኛ እሁድ እሁድ የሚነዱ እኛ በሁለት እግሯ ባቆምናት ሀገር ብለው እየነዱ ከደብረ ብርሃን አዲስ አበባ የሚመጡ ነበርና አልታሰሩምና፣ አልታሰሩም። በቃ እሳቸው እንደ መጀመሪያ እንዴት አድርጎ ተጠግቶ ታውቀዋል። በዛ አካባቢ እሁድ እሁድ እንደው ከተማ ውስጥማ እንደው ሲንሸራሸሩ ነው የሚውሉት። ማስፈቀድም እኮ ይቻል ነበር። አዲሱ ጉዳይ ካለ ሀዘን ካለ ሰርግ ካለ ጨርሶም የተከለከለም አልነበረም። ከዛ በፊት ግን የዛሬ አርባ አመት ልጅ እንዳልካቸው የካቲት ሀያ ሀያ አንድ የጠቅላይ ሚኒስትርነቱን ስልጣን ከጸሀፊ ትእዛዝ አክሊሉ ሀብተወልድ ተረክበው ልክ አንድ ወር የሆናቸው ነበርና ጌታቸው ኃይለ ማርያም የታወቀ የቴሌቪዥን ጋዜጠኛ ነው ኢንተርቪው አደረጋቸው እዛ ላይ እሳቸው እስቲ ጊዜ እስኪ ፋታ እያሉ ደጋግመው ይናገሩ ስለነበረ ለምንድን ነው ፋታ ፋታ ጊዜ ጊዜ የሚሉት የሚል ተቃውሞ አስነስቶ ነበር በነገራችን ላይ ጌታቸው ኃይለ ማርያም ተወዳጅ ጋዜጠኛ ነበር እና ቀዳማዊ ኃይለ ሥላሴ ጃማይካን ሲጎበኙ ዝናብ ጣለ ብሎ አወራ ተብሎ በዚህ መነሻነት ነው ከስራው አሁን ከሀያ አመት በፊት ሊታገድ የቻለው ጌታቸው፣ ከዚህ አለም በሞት ተለይተዋል። ሙሉ በኩሌ የሆነ ለቴሌቪዥን የተፈጠረ ጋዜጠኛ ነበር እና በዛ ምክንያት ንጉሱ ጃማይካ ሲገቡ ዝናብ ጣለ። አዎ፣ ከብዙ አመታት ከብዙ ወራት ወይም ደግሞ አለ ወቅቱ አለ ጊዜው ጥሎ ሊሆን ይችላል እና አስደናቂ ነገር ነው። ለዚህ አንድ ማስረጃ ማቅረብ ይቻላል። በቅርቡ አዲሱ ታስታውሳለህ፣ አስመራ ታይቶ የማይታወቅ ዝናብ ተጣለ ተብሎ ቢቢሲ አለም አቀፍ ወሬ አድርጎታል። እናንተም አውርታችሁታል እዚህ ሀገር ውስጥም ተወርቷል እና ወሬ ዜና እንዳረግነው ነው ነው እና ጌቲሽን ማስታወሻ ደስ ይለኛል ከዛ በኋላ ደግሞ መጋቢት ሀያ ስምንት እንደገና ያው ደርግ ስልጣን ላይ እንደወጣ የመያዚ ሀያ ሰባት ቀን ይከበረ የነበረውን ንጉሰ ነገስት ቀዳማዊ ኃይለ ስላሴ ከጄኔቭ የተመለሱበትን ቀን በዘመኑ የነበሩ የአርበኞች ማህበር መሪው ተሽከርካሪዎች ከንጉሱ ጋር ባላቸው አለመግባባት ትክክለኛው የኦሜላ ሰንደቅ ዓላማ የተተከለበት መጋቢት ሀያ ስምንት ነው ብለው ለአስራ ስድስት ዓመታት ያህል ከሚያዝያ ሀያ ሰባት መጋቢት ሀያ ስምንት ቀን የኢትዮጵያ ባንዲራ የነጻነትን ቀን ነው ተብሎ ይለወለብ ነበር። ከአስራ ስድስት ዓመት በኋላ ደግሞ አሁን ማለት ነው ኢህአዴግ ከመጣ በኋላ ወደ ሚያዝያ ሀያ ሰባት ወደ ጥንተ ነገሩ ወደ ቅድመ ታሪኩ ተመልሶ ይገኛል። መጋቢት ይሄን ይህን ሁሉ ያስታውሰኛል። ምነው እኛ ወራትን አስታከን ያቀረብናት ግጥም ብዙ ነገር አመጣች። መልካም ነው፣ ጥሩ አጋጣሚ ነው፣ ታሪክ ነው። አስታውስህናል። እንግዲህ ወደ ዝግጅትህ ለመግባት ትንሽ ቆይና የተለመደውን በየ15 ቀን የምታቀርበውን የወርሃ የካቲት 66ን ትዝታ ታመጣለህ በኋላ። አመሰግናለሁ። አዲሱ ዝግጁ ነኝ። ረመላምቱ ዘመዶዳጆች አይናፋር ሆኛለሁ። አይናፋር አይቼ ሰላምታል ተጠዋት ባላነጋገርቧት

መጋቢት አለፈ። የመላ ኢትዮጵያውያን ስፖርት ማህበር ቁጥር አንድ ብሎ ተጀመረ። ሶስት ዓመት አልዘለቀም። ተለያዩና እንዲያውም መስራቾቹን የሚሉት ተባረርን አሉን። እኛም ታሪኩን ከራሳቸው ተባረርን ከሚሉት አንድ በት አሰማን። ኳስ ተጫዋቹና የክለብ መሪዎቹስ ምን ይላሉ? አንድ ሁለቱን ለዛሬ ይዘናል ብለን አልነበር? ቅድም የወንደሰና ሰና ስርዓት ከዲሲ ስታር ጸጋይ ልውል ከኦሃዮ ቡድን መሆናቸውን ገልጠናል። ወንደሰን ይጀምራል። እኔ ዲሲቲዮ ስታርን ቡድን ነው መወክለው በቲም ተወካይነት እያገለገልኩ ነበር። ስንጀምር ሁለት አመት ስህተቶች አየን። በተለይ የሁለተኛው አመት ላይ ብዙ ስህተቶች ስለነበሩ ሶስተኛው አመት ላይ ምን ማድረግ እንዳለብን፣ ምን መስራት እንዳለበት፣ ስህተቶችን አርመን ወደፊት ምን መስራት እንዳለብን፣ የቲም ተወካዮች ስህተታችንም እንዴት ነው የምናርመው በሚል አንድ ኮንፈረንስ ለአስራ ሰባት ቲሞች የሚሆኑ ተሰብስበን ምንድን ነው የሚሰራው፣ ምንድን ነው እየተደረገ ያለው ከአንደኛው አመት የበባሰ ሁለተኛው አመት ላይ ብዙ ሲተፈጠሩ እና ያንን ወጣቶቻችንም እንዴት አድርገን እናርም የሚል የእያንዳንድ ሰባቱ ሜቲን ቡድኖች ብዙ ነገሮችን እንትን አደረጉ፣ ሀሳቦችን አቀረቡ። ይሄንን ነገር ማነጋገር የምንችለው አቶ አብነትን ነው። አቶ አብነትን ደግሞ ጠቅላላ እዚህ የተሰበሰብነው ቡድኖች ከምናነጋግር አምስት የቲም ተወካዮች መርጠን ለምን አናነጋግራቸውም ይሄ ሁሉ ሰው ማነጋገር አይችልም የሚል በበጎ ነገር ተነሳስተን ከየት ከየት ተመረጡ አምስቶቹ ቲሞች ወይም ሰዎች አንድ ከዲሲ እኔ ተመረጥኩኝ ከኦሃዮ ጸጋዬ ሊትል ኢትዮጵያ ሎስ አንጀለስ ዮሐንስ መዝገቡ ከሲያትል ከበደ ከፍሎሪዳ እነዚህ እነዚህ ተመረጥንና ምን መጽሐፍ እንዳለበት ምን መደረግ እንዳለበት እየተነጋገርን ባለንበት ሰአት አቶ አብነት አማካ ቡድኖች ተጠሩ ግን የቡድኖች ውስጥ እኛን አምስታችንን አያካትትም። ሌሎች ዩኒቲንግ ተወካዮች ተጠርተው ከእነሱ በኋላ ሁለተኛ እንትን እንዳታደርግ የሚል ምንም ነገር ሳንወያይ ሳንነጋገር፣ እንግዲህ አቶ አዲሱ በዚህ በሰለጠነ ሀገር ላይ እንወያይ ማለት ወንጀል አይደለም። እኔ በጣም በጣም የሚያስገርም እንትን ነበረ። ሽብርተኞች ናቸው የተለያየ ተደርገው እኛን አስወገዱ። ጸጋይ ልዑል ከኮለምበስ ኦሃዮ፣ የዩኒቲ ቲም ነው። ወንዴ እንዳለው አልደግሞ የእሱን ግን ለሁለት አመት ውስጥ ቆንጆ ነገር ማይተናል። አንዳንድ መስተካከል ያለበት ነገሮች ነበረ። ቶርናመንቱ ያለቀው ጁላይ ሲክስ ነበረ የቱ ታውዝንድ ትርቲን ማለት ነው። ቶርናመንት ከማለቁ አንድ ቀን በፊት እኔ አቶ አብነት አፕሮች አድርገውኝ ይሄን ፌዴሬሽኖች በወጣቶች ልንተካ ስለፈለግን አንተም ደግሞ በምታደረገው እዚህ ብዙ ሰዎች ስምህን ስለነገሩኝ እናንተ እናንተን ተክተን ማለት እንፈልጋለን ብለው ጠይቀው ነበረ። እኔ ጁላይ ሰቨን ጠዋት ወደ ከለምብ ስመለስ ነበር ወደ ፋሚሊ እንድቆይና አድሬ ስብሰባውን እንድካፈል ጠይቀውኝ ማድረግ ስለማልችል ብቻ በሚወስኑት ውሳኔ ተስማምቼ ተስማምቼ ለመስራት እንደማገዝ ተነጋግሬ መጥቼ ነበር ወደ ከለንበስ ጁላይ ሰባት ላይ ሚቲንግ ካደረጉ በኋላ የተወሰኑ ውሳኔ ምንድን ነው አስራ ስምንቱም የቦርድ አባሎች እዛ ተገኝተው የነበሩት ቦርድ የሚሆን የስራ አስኪያጅ የነበሩት ጠቅላላ በነበረው ችግር ምክንያት ለወጣቱ እናሳልፍ ብለው አስራ ስምንቱም ተስማምተው አስራ ስምንት ለዜሮ በሆነ ምርጫ ስም ተጠቆመ ስም የተጠቆመው የስድስት ሰዎች ነው እኔ ከስድስቱ ሰዎችም ውስጥ ነበርኩበት አቶ ያያ እንደውም ደስ የሚለው ነገር እዛ ይጠይቀዋል እነዚህ ልጆች ማናቸው? ምንድን ነውስ ማድረግ ያለባቸው እና አቶ አብነት የመለሱት መልስ ምንድን ነው እነዚህ ወጣቶች ተገናኝተው ስድስቱ ሌላም ሰው እንግዲህ አለ የሚል ከእኛ ጋር ይሰራል የሚል ሰውን ሰብስበው ለሴፕቴምበር ላይ ለእኛ ፕሮፖዛል ይዘውልን ይቀርቡ እና ፕሮፖዛሉን ተመልክተን እንባረካቸዋለን የተባለው። ያ ከመሆኑ በፊት እንግዲህ እኔ እንደተመለስኩኝ ወዲያውኑ በንጋታውን ኢሜል ተልኮ ልጆች ደውለውልኝ፣ ኮንግራቹሌሽን በቃ ለወጣቶች ተሰጥቷል፣ አብረን እንሰራለን፣ ጥሩ ነገር ነው ተባለ። ኤሪዲ ዘንዶም ሰርፕራይዝ ነው እንደዚህ አይነት ነገር፣ በዚህም ፌዴሬሽን ከዶም ጀምሮ በተሰራው ተደርጎ አያውቅም፣ እና ቆንጆ ተባለ። ግን በሳምንቱን ኢሜል ደረሰኝ። ኢሜል የደረሰኝ ምንድንነው ከነዚህ አራቱ ወጣቶች ከእኔ ጋር የተመረጡት ኢንተርቪ ልናደረጋችሁ እንፈልጋለን አሉ። እንደምን እንደሆነ አልገባንም እኛ ምክንያቱም አብረን የተመረጡትን ሰዎች ናቸው አብረ የተመረጡ ናቸው እንጂ የመረጡን አሉም ሰዎች፣ ግን እኛ በፖዚቲቭ ወስደ ነው። ከሄዱ የተደራረግን ተነጋገርን። ምንድነው ችሎታ ምንድነው ጥሩ ነበር ደስ ይላል። ተነጋገርን አለፈ ማለት ነው። ከዛ ሁለት ሳምንት የሚሆን ነገር ምንም ነገር ሳሰማ ቆየውኝ ና ከነሱ እንግዲህ እየጠበቅ ነው ምንድነው ማድረግ ያለብን እያተባበልን እያለ ሁለቱ ልጆች ከኛ ከተመረጡት ከስድሱ ልዩ ሮዲዋ ላይ ወጥተው አንዱ እኔ ፕሬዚደንት ነኝ፣ አንዱ እኔ ገንዘብ ያዥ። ያው ገንዘብ ያዡ የአቶ ነው። ፕሬዚዳንቱ ደግሞ ከእሱ ጋር የሚሰራ ልጅ የነበረ እኔ ከዛ አካሄዱ ደስ አላለኝም እና ወዲያውኑ ለነሱ ኢሜል ለአራታችን ብቻ ነው የተሰጠን። ለዚያ ፐርፐዝ አይደለም። ስራ ልንሰራ ነው። ስልጣን ከማድረጋችን በፊት ባይሏችንን እናስተካክል፣ ሌሎች ልጆች እንፈልግ፣ ከኛ ውጭ ታለንት ያላቸው ሊኖሩ ይችላሉ። እነሱን ሰብስበን ለምን ቁጭ ብለን አንነጋገርም ስላቸው ሁለት ሳምንት ባልሞላ ዝም ብሎ የነበሩትን ኢንተርቪው ካልኩኝ በኋላ በንጋታው ኢሜል ደርሶኝ አንተ እንደም ከኛ ጋር መስራት አልችልም የሚል ኢሜል ደረሰኝ ማለት ነው። ከነሱ እነዚህ ሰዎች መጀመሪያ የተመረጡ አይደሉም። ከየት መጡ ግን አብረው ይሰሩ ነበረ ከድሮ ቦርድ ጋር ሰብ ኮሚቴ የሆነ ያግዙ ነበር። አራቱ ልጆች ማለት ነው። እዛም ስብሰባ ላይ የነበሩ የዘለጠ ይሄ ውሳኔ ሲወሰን ማለት ነው። ከውጭ አዲስ የተጨመር ነው ሁለት ነን። እኔ ከከለምበት፣ አንድ ልጅ ደግሞ ከሂውስተን የተጨመር ነው። እና ሁለቱ ወጥተው እንደዚህ ሲነጋገሩ እኔ ኢሜይሉ እንደለከላኩኝ አትሰራም ካሉ በኋላ በንጋታው ብደውል ሁለቱን አያነሱም። ያነሱኝ ልጆች ግን ሳናገር አሮ ነው እኛ የምናውቀው ነገር የለም ለምን እንደተወሰነ ማናውቅም። ለምንም ራሳቸው ወጥተው እኔ ፕሬዚደንት ነኝ እና እኔ ትሬዠር ነኝ እንዳሉ የምናውቀው ነገር የለም አሉ። ለምንድን ነው እኔ አትሰራም የተባልኩት? ሲባል እንግዲህ የነገሩኝ ነገር ምንድን ነው እኛ ጁላይ ሰባት መጨረሻ ላይ ከመደረጉ በፊት ከቨርጂኒያ ቲም ጋር መጋጨ ደርሶ ነበረ። ቨርጂኒያ ያልተመዘገቡ ተጫዋቾች አስገብተው ከኛ ጋር በተጫወቱት እኛ ኤቪደንስ ነበረን፣ ሁሉ ጊዜ ጌማችንም በቪዲዮ እንቀርጻለን። አቶ ብስራት ለእኛ ወስነውልን የእኛ ቲም እንዲጫወት ትክክለኛ ሊጋሉ ከለንበስ ነው ብለው ወስነው ነበር። ብስራት ማን፣ የአቶ አብነት ወንድም። ይህን ይሄን ነገር ሲወስኑ እንደውም አቶ እያያ ቁጭ ብለዋል እዛ ቦታ ላይ። ፕሬዚደንቱም ይሄ ክራይም ነው ብለው የእኛ ቲም እንዲጫወት ተወሰነ። የእኛ ተጫዋቾች ሬዲ ሆነን እንትን ልንል ስንል የቨርጂኒያ ልጅ ከውጭ መጥቶ ቪዲዮ ይዞ መጥቶ አስፈራራቸው፣ ብላክሜል ሊያደርጋቸው እዚህ ቪዲዮ ላይ ያዝኩት ነገር ዲስትሮይ እያደረጋቸዋል ሲላቸው፣ ምንድን ነው ደነገጡ። ወጥተው አናገሩት። ከተመለሱ በኋላ እኔ ሊያናገሩኝ ይዘው ሄዱና፣ ፕሊዝ ይህን ነገር ቶ ይህን ፌዴሬሽን የሚጎዳ ነገር ይዟል ይሄ ልጅ ምናምን ነገር አሉኝ። እኔ ያነገርኳቸው እኔ ቲሜን ወክሎኝ የመጣ ነው። ለቲሙ ነው የምሰራው። ስለ ፌዴሬሽኑ ይዞ የመጣ ነገር ካለ ደግሞ ፌዴሬሽኑ ሪሊ ይጎዳ የምትሉ ከሆነ ዝም ብሎም ሊሆን ይችላል እና እንነጋገርበት ስላቸው፣ ናው አይሆንም፣ ወስነናል ቨርጂኒያ የሚጫወተው ብለው እሳቸው በዛ ውሳኔ ወሰኑ። እኔ ና እሳቸው አንድ ሁለት ተነጋገርን በዛ አጋጣሚ ማለት ነው። እንዴት አሜሪካ ውስጥ እየኖሩ ብላክሜል ይደረጋሉ? ማንም ሰው መጥቶ ከመንገድ ላይ ቪዲዮ አለኝ ካለ እንደዚህ አይነት ቅጣር ለማሰራሰላቸው የዛ ለት ሀገራን ይዘን ነበረ። አሁን እነዚህ ልጆች የምሰማው እኔን ዲሲሽን ውስጥ እንዳልሰራ የፈለጉትና ያሉት የተነገሩት ነገር ምንድን ነው? ፌዴሬሽኑን አላስቀደምክም፣ ቲምን አስቀድመሃል። በዛ በተደረገው ነገር ማለት ነው። ስለዚህ ከኛ ጋር የምትሰራ አልመሰለንም ብለው ነው እንትን ያሉት ማለት ነው። እኔ ይህን ነገር እንዳየሁኝ ለአስራ ስምንቱ ለመረጡን ሰዎች ኢሜል ላኩኝ ማለት ነው። ይሄ ነገር ትክክል አይደለም የሚሰራ ያለው እናንተ ማየት አለባችሁ ብዬ ኢሜሉን ላኩኝ። ኢሜሉ እንደላኩኝ አንዳንድ ሰዎች ኢሜል ይልኩልኝ ጀመረ። በዚህ አጋጣሚ እንዳለ ቲሞች ተገናኙ። ሲደውሉልኝ እንግዲህ እኔ ከገባ ስልጣን መፈለግ ሊመስል ስለሚችል እናንተ መጠየቅ መብት አላችሁ፣ ስል ስራ ሰባት ሚሆን ቲሞች ተገናኝተው አምስት ሰዎች ተመረጡ ማለት ነው። ቅድም እሱ እንዳለው አምስቱ ሰዎች በተደጋጋሚ ጥያቄ ላ አቶ አብነት በኢሜይል ቢልኩ በስልክ ቢደውሉ ምን ቢሉ ምንም መልስ ሊያገኙ አልቻሉ ማለት ነው። ወዲያውኑ ሶስቱ እኛ ቦርድ ነን ብለው ተመልሰው መጡ ማለት ነው። ይሄ ነገር ኮንትራሪ የሚያደርገው ምንድን ነው? ከጁላይ ሰብን ላይ አቶ አብነት እንደውም እነዚህን ወጣቶች መሀላቸው አንገባም ነበር ብለው የነበሩት ግን ሶስት ሳምንት በአራት ሳምንት ውስጥ ወንድማቸውን አቶ ብስራትን አንድ ደግሞ ከሲያትል አቶ ብስራት የሚባሉን ጨምረው ቦርድ ነን ብለው ኢሜይል ላኩ ማለት ነው። የኔን መውጣት እንግዲህ አራቱ ልጆች ተቀምጠው ሲነጋገሩ ሁለቱ አይሆንም፣ ሁለቱ መውጣት አለበት ብለው ሲከራከሩ ሁለት ለሁለት ስለነበሩ አቶ አብነት ተደውሉላቸው አቶ አብነት ናቸው ዲሳይድ ያደረጉት ነው እንግዲህ የተባለው። ትንሽ ጊዜ ቆይቶ አሁን ደሞ በቅርብ ጊዜ አቶ ብስራት ልዩ ሬዲዮ ላይ ወጥተው ስምንታችን ከቲሞች እንደተባረርን፣ ከኤስዋና ላይ እንደተባረርን፣ ከድሮም ላይ ስራ ላይ እንደነበርን አድርገው የብሩ መግዶም ላይ ተጠያቂ እንደሆንም ምንም ነገር ሰርተን ማናቀም እኛ በዛ ላይ ስማችንን እንትን እያሉ ነው። በዚህ አጋጣሚ እንደውም ጠይቅ ፈልገው ሬዲዮ ላይ ወጥተው ይሄን ነገር ለእኛን ስም ማደስ መቻል አለባቸው፣ እና ይቅርታ መጠየቅ መቻል አለባቸው። እሳቸውም ራሳቸው እኛ የጠየቅነው ሲምፕል ጥያቄ ነው። የጁላይ ሰቨን ነገር ይከበር እንገናኝና እንነጋገር እናስተካክለው፣ ወይ ደግሞ የጁላይ ሰቨኑ ትክክል አይደለም የምትሉ ከሆነ እንተረማረምበት ና ወደፊት እንሄድ ነው እንጂ አለው። ከዛ ውጭ የጠየቅናቸው ጥያቄ የለም። የጁላይ ሰባቱ ውሳኔ በወጣቶች ተተክቶ ስራው ይቀጥል ነው አይደለም፣ በቃ ወይ ደግሞ እሱ ትክክል አይደለም የምትሉ ከሆነ ደግሞ ቲሞች ባሉበት ቁጭ ብለን እንነጋገር ነው የተባለው። ከአሁን በኋላ እንደውም ለእነሱን እንደሚመች አድርገው ፋይኳንሲውን ተቀይሮ እንደሚፈለግ ነገር ተደርጓል ያለው ብዙ ተጠያቂነት ላይ ይሄ የሚችል ነገር ሁሉ ተቀይሯል። ሶስት አረሱ ማለት ነው። ባለፈው እናቶ ታምሩ እናቶ መኮንን ስናናገር ይህን ይህን ገልጠውልናል። እንደው በእናንተ በኩል ምን አለ ለማለት ነው። ምንድን ነው አሁን በእናንተ በኩል ወንዶሰን ምን ለማድረግ አስባቸዋል? በዲሲ ስታር በኩል አቶ ብስራት ገብረ መስቀል ወጥቶ በሬዲዮ በእውቀት በማነት አባረናቸዋል የሚል ሰጥተዋል። ፈርሶሆል እኛ የቲም ተወካዮች ቦርድ ውስጥ አልሰራንም። እንዴት አድርገው የእኛን እውቀት እንዳወቁት አይዶን ነው አልገባኝም። የቲም ተወካዮች ሆነን ሄደን ቁጭ ብለን ከመመለስ በስተቀር ተነጋግረንም አናቅም። እኛ እንግዲህ አሁን ዲሲ ኢትዮ ስታር ውስጥ የቡድኑ ወቆች ከተመረጡት ወጣቶች መሀል አንዱ ስለነበረ ነገሩ በጣም እንትን ስላደረገው ሪዛይን አድርጓል። ሶስታችን ተባረናል። በዚህ ዓመት ተጫዋቾቹ ራሳቸው እንደማይወዳደሩ ነው። እናንተ ግን ከቲሙ ተባራቸዋል ሲባል፣ ቲሙ እናንተ መባረር አልተቀበለም ከእኛ ጋር ነው አሁን ቲሙ ነው የምትለኝ? እናቶ በስርዓት ያሳለፉትን የመባረር ውሳኔ አልተቀበለም። ዲሲ ስታር ነው የምትለኝ? አልተቀበሉም። ኦሃዮስ ጸጋዬ፣ እናንተስ እንዴት ነው? እኛም ለመውሰንም ጊዜም አልሰጡንም መሰለኝ። ባለፈው ካንፈረንስ ኮር ያደረጉ ጊዜ የክለምበስ ቲም ተባሯል ያሉት የክለምበስ ቲም ምንም የጠየቀው ጥያቄ እስካሁን ኦፊሻሊ በቲም በኩል የጠየቃቸውም ጥያቄ የለም። የእኔ ብቻ ጥያቄ ማቅረብ ቲሙን እንዲባረር ነው ያደረጉት። ቲማችን ተሰብስቦ የእኔን መባረርም ትክክል እንዳልሆነና እነሱ በመሀላችን መግባት እንደሌለባቸው ተናግረዋል። የእኛ ቲም ማለት ነው። ቺካጎ በተደረገው ሚቲንግ ላይ እነዚህ ኢንዲቪዥዋሎችን መምጣት ካልፈልጉ ካባራችኋቸው ቲሞች እንዲመጡ ያልተደረገው ለምንድን ነው ተብለው ተጠይቀው እነሱም ሰዎች ባይኖሩ ቲሞቹ ከእኛ ጋር ናቸው ያሉት። ኢሜል የደረሰን የለም። የእኛን ቲም ወክሎ የሚሄድ መዘ ጉዳይ የለም። በዚህ ቶርናመንት ላይ ጠንካራ የተባሉት ማለት ነው አንደኛ የወጣው የዲሲ ቲም የለም፣ እኛም ራሳችን የለንም። የኤልኤ ቲም ከሁለተኛ ዲቪዚዮን ሁለተኛ የወጣ ራሱ ወደ አንደኛ ዲቪዚዮን የመጣ ኢንቫይት አልተደረጉም፣ ዝም ብለቸው አልመሱንም። ሌላም ያሳዝነው ነገር አቶ አዲሱ፣ እኛ ሶስተኛ ስንጨርስ ባለፈው የተሰጠን የአሸናፊነት ብር አለ። ሁሉም ቲም ብሩ ሲከፈለው የእኛን ቲም ግን እንደ ፐርሰናል እኔ ጥያቄ ስላቀረብኩ ብቻ አርገው ብራችንን ራሱ ከልክለውናል። የሆነው ነገር እያየን ነው። በቅርቡ ደግሞ እኛ ውሳኔ ወስነን ኢሜል ልካለን ብለናል። በጣም አመሰግናለሁ። ከዚህ ከዲሲ ወንድወሰን አስራት፣ ከኦሃዮ ጸጋዬ ልውል። በጣም አመሰግናለሁ። አመሰግናችኋለሁ። አቶ አዲሱ በጣም ቻንስ ለሰጡ በጣም ነው የምናሰግነው። ገጣሚ ኤፍሬም ስዩምን እንደገና ልናመጣው ነው አጠር ላለ ቃለ ምልልስ። የአዲስ ስራውን ርዕስና ይዘትም ይነግረናል ብለናል። ቀደም ባለው ናፍቆት ግጥሙ አሰረ ንጉሥ የሚል ሀረግም ሰምተናል። ከአንድ የቅኔ ሊቅ የሚሰማ ኃይለ ቃል ነውና መሆኑን ኤፍሬም ከአማርኛ ሌላ በግዕዝም ተቀኝቷል ብለን ራሱን ጠየቅነው። እስኪ ከአዲሱ ስራህን ጀምር ኤፍሬም። ርዕስ አለው አደል? አዎ ተዋኔ ብሉይ የግዕዝ ቅኔ ፍልስፍና ከቀደምት ክርስቲያን ነገስታት እና ሊቃውንት ነው የሚለው። እኔ በጣም እንደ ሌሎቹ የቆሎ ተማሪዎች ትልቅ ያል ያልኩ አይደለሁም፣ ግን ፍቅሩም ስላለኝ ብዛው ዲያቆንም ነበርኩ። ልክ እንዳንተ ቀደስ ነው የኖርኩት። ከዛም ቴዎሎጂ ነው የተማርኩት። ግን ካለኝ ፍቅር የተነሳ ውርስ ትርጉም በሚል በአለቃ ኪዳነ ወልድ ክፍሌም በነማንም መዝገበ ቃላት በመረዳት የተረጎምኳቸው ናቸው። ኤዲተሩም የዚህ የግዕዝ ቅኔ ባለሙያ ነበሩ። ሳምነበት የተሰራ ስራ ነው። ብዙ ጥልቀቱ የለኝም አልክ እንጂ በጣም ጥልቅና ምጡቅ የሆነ አጻጻፍ ነው ነው የሚሆነው። እኔ ከፍቅር የተነሳ ብዙ አባቶች ጋር ኖሬ ያለውእና እና ከግማሽ እድሜ ያላነሰ ከልጅነት እስከ ሀያዎቹ ሀያ አምስቱ ድረስ ትልቅ የኢትዮጵያ ሊቃውንት ጋር እንዲያደለ ሆኖ አብሬያቸው ቆይቻለሁ። ከአጀባኝ ሰራሁት እያልኩም አይደለም እውነት ለማውራት የሚገቡኝ ሰርቻለሁ። ለመምረጥ መውሳቱ ብዙዎቹ ሀይማኖት ላይ የተስተዋሉ ስራዎች አሉ። ቀላል አይደለም። አንተ መቼም ያው በትህትና መናገር ነው እንጂ አሁን በግጥሙስ ውስጥ ክብር ይእቲ ብለህ የምትጽፋቸው ሊቃውንቱ የሚደረድሯቸውን ስንኞች ነው የሚመስሉት። መወድስ ብለህ የምሰጣቸው አጫጭር ቅኔዎች በግጥሞች መሀል ደግሞ አስረ ንጉስ ብለህ ልክ የቅኔ ሰዎች ቅኔ ሲቀኙ አስረ ንጉሱ ምስጢሩን የሚያመጡበት እንደዚህ አይነት እነማን ሊቃውንት በስም ታስታውሳለህ? ፍሬም መላከ ደመት ገብረስላሴ አወቅ ይባላሉ። የብሉይ መምህር ናቸው። የአረት ግዋይ መምህር እጅግ የታወቁ ናቸው። ኢትዮጵያ ላይ ደናና ስመ ጥር አለቃ አየለ የክብር ሰማቸው የተሳተ ተማሪ ናቸው። የዶክተር አየለ በግሌ ማድ ነበር። ቴዎሎጂ የደረሱ ትምህርት ከዛ እንግዲህ ሙሉ ጊዜው እዚህ ላይ ያሰረሱ በሚቀጥለው አስራ አምስት ቀን ከአዲሱ ስራህ ጋር እንግዳችን ነህ እንግዲህ ኤፍሬም። Ye Malta, come be Ye Malta, የልቤን ልንገርሽ! ሳልደብቅ ገልጬ በጣም እወድሻለሁ ከህይወት ያልጭ መከራ ቀደም ሲል ኢትዮጵያን ታለንት ሾው ተብሎ ተጀመረ። በኋላ የዛሬው ባላገሩ አይድል መስራች ኢትዮጵያን አይድል በሚል ጀምሮ አሁን አብርሃም ወልዴ በባላገሩ አይድል ረግቷል። የእኛም ውይይት በዚሁ ዙሪያ ሆኖ የዳኞችን አመራረጥ ይመለከታል። ለዳኝነት ሲመረጡ ሙያዊ ብቃታቸው ይታያል። ሁለት እንግዶች አሉን ከባላገሩ አይድል መስራቹን አብርሃም ወልዴ፣ ከኢትዮጵያ ሙዚቀኞች ማህበር ፕሬዚዳንቱ ዳዊት ይፍሩ። ዳዊት እውቅ ሙዚቀኛ ነው። አብርሃም ወልዴ ደግሞ በአትላንታ ና በኒው ኦርሊያንስ አርትና ሙዚቃ አጥንቷል። የሴማም ደራሲ ነው። እናም ብቃት አለው ማለት ነው። ጥያቄያችን ግን ብዙ ጊዜ በምናየውና የአንድን ሰው የወደፊት እጣ በሚወስን ጉዳይ ላይ ስለሚሰጥ ዳኝነት ነው። በባላገሩ አይድል መስራች ዳኛ በአብርሃም ወልዴ እንጀምር አ በእርግጥ አግባብ ያለው ጥያቄ ነው። ጥያቄውም ተወዳዳሪዎቹ ሲመጡ እዛ ቦታ ላይ በጣም ትልቅ ተስፋ ይዘው ትልቅ ነገር ለመስማት ነው እና በቀላሉ ራሱ ቀሽ ሊሉ ሊሰበሩ የሚችሉበት ሁኔታ ላይ ሆነው ነው የሚመጡት። እና እዚህ ሀገር እኛ ሀገር ትልቅ ችግርም አለ። የሙያተኛ ችግር ብቻ ሳይሆን ሰው ሙያውን የመግለጽ የአስተማሪነት ባህሪ ብዙ የለም። ስለዚህ ከሙያው ባሻገር ያንድ ሰው ደግሞ አገላለጹ ያንን ሙያ የሚያስረዳበት መንገድ ደግሞ እሱም አንዱ መስፈርት ነው፣ ዳኛን ለመምረጥ እኔም አደርገው ምንድን ነው ከዚህ በፊት ከነበሩ ከሌላ አገር ሰ ከማየው ሙዚቃ የተማረ ሰው ብቻ ዳኛ መሆን አይችልም። ጥሩ አድማጭን ሆኖ ጥሩ ሀያፊም ዳኛ የሚሆንበታል። ግን አንድ ለዚህ ነው ሶስት አራት ዳኛ የሚሆንበት ምክንያት በተለይ ሶስት ዳኛ የሚያስፈልገው ሁልጊዜ የአንድ ሰው ምንም የተማረ ቢሆን ምንም እውቀቱ ቢኖረው ልክ ላይ ሆን ግን ይችላል። ምክንያቱም የጆሮ ጉዳይ ስለሆነ ጆሮ ደግሞ የሚፈልገውን ነገር ነው የሚመርጠው። ስለዚህ ሚዛናዊ አይሆንም አንዳንድ ጊዜ ራሱ አሁን እኛ ጋር አሁን ለምሳሌ እኔ ሙዚቃ ትምህርት ነው ሚዚክ ቲዮሪ በደንብ አጥንቻለሁ። ዜማ ድርሰት ስደርስ ነው የኖርኩት። ስለዚህ ተወዳዳሪዎቹን መንፈሳቸውን አውቀዋለሁ። ብዙ ልጆች ታዋቂ ሳይሆኑ ከኛ ጋር ሰርተው ታዋቂ የሆኑ በጣም ብዙ ልጆች አሉ። ከነጂጂ ጀምሮ አቦነሻድ ነው የደሳሌ መልኩ ከኔ ጋር ራሱ በሕይወቴ ግን ከትልልቆቹም ደግሞ ዜማ በማስጠናት ቁጭ ብዬ በመስራት ልምዱ አለኝ። እንደገና ትምህርቱም አሉ። እኔም እንደ አንድ ቴክኒካል ኤክስፐርት አስቀምጬ፣ ከዛ ከኔ በኋላ ያለ ደግሞ ሌላ ሰው እኔ ብስት የማይስተውን ሌላ መንገድ የሚያይ የሙዚቃ አቀናባሪ የሆነ የሙዚቃ አቀናባሪ የሆነና ትምህርቱ ያለው ሰው ትምህርቱ ኖሮት የሙዚቃ አቀናባሪ ሲሆን ስቱዲዮ ውስጥ በየቀኑ ድምፃውያኖች ይገባሉ እሱ ጋር። ስለዚህ እነሱን ድምፅ እያረመ እያስተካከለ ራሱ የሶፍትዌሩ ራሱ የአንድን ሰው ድምፅ ድክመት ይናገራል። ቲዩነር የሚባል አለ። እና ቲዩን ሲደረግ ብዙ የተሳሳተን ሰው ቲዩነሩ ራሱ ያጋልጠዋል። ስለዚህ ከአቀናባሪዎች ጋር ድምፃውያኖች ግንኙነት አላቸው። እና ከዛ ሳይድ የመጣ አንድ ሰው ለምሳሌ ብዙ ጊዜ እንደ ዳግማ ያለ አይነት ሶፊ፣ አሁን ከኔ ጋር የሚሰራው እንደሱ የዛ አይነት ላይን፣ ከዛ ላይን የመጡ ናቸው። ከዛ ሶስተኛው ሰው ስናደርግ ደግሞ ሙዚቀኛ ዘፋኝ ቢሆን ጥሩ ነው። ሙዚቀኛ ቢሆን ጥሩ ነው። ወይም ደግሞ በጣም ጥሩ አድማጭ ሳይመን፣ ለምሳሌ ሳይመን ኮል የአሜሪካን አይድ ዳኛ እሱ ለምሳሌ ሙዚቀኛ አይደለም፣ አሳታሚ ነው። ግን ምንድነው መምረጥ ያውቃል። በቃ ጥሩ ድምፅ፣ ማን ለገበያው ጥሩ እንደሚሆን ምናምን መምረጥ ይችላል። ጥሩ ጆሮ አለው። ጥሩ አድማጭ ስለዚህ ከእንደዚህ አይነት ቅንብር ከመጣ ምንም ስህተት አይፈጠርም የሚል እምነት ነው ያለኝ። ለኔ ብዙ ጊዜ ይህን ፕሮግራም እከታተላለሁ። እማያቸው ዳኝነት ነው የሚቀመጡ ሙዚቀኞች፣ ድምፃውያን ብቻ መሆናቸውን አውቃለሁ። ሌላ ትምህርት ይኑር አይኖር አላውቅም። አንተ ስትመርጥ ጥንቃቄ ታረጋለህ ወይ? እነዚህ ያልካቸው መስፈርቶች ያሟሉ ይሆናሉ ወይ? ድምጻቸውስ ምን ያህል ወሳኝ ነው ለማለት ነው። ከሞላ ጎደል መልሰህልኛል። ልክ ነው። ሁልጊዜ እኛ ምን እናደርጋለን? እንግዳ ዳኛ እናደርጋለን። እንግዳ ዳኛ የምናደርገው ድምፃውያኖችን ነው። ድምፃያኖቹ የችሎታቸው ብቃታቸው አይሰተሽም በሕይወቱ መኖራቸው በቂ ነው። እዛ ቦታ ላይ ለመምጣት ግን ምንም ነጥብ ግን አይሰጡም ማለት የእነሱ ነጥብ አይያዙ። እነሱ ኮመንት ነው የሚሰጡት። እዛ ጋር ዳኞችን በዳኞችና በተወዳዳሪ መሀል ሆነው አንዳንድ የሚሰማቸውን ኮመንት ይሰጣሉ እንጂ እንዲዳኙ አናረጋቸው። መልካም ነው እንደው ብዙ ጊዜ ጥያቄው ስለሚነሳ እዛ ላይ የሚቀርቡ ሰዎች ደግሞ የወደፊት ጣፈንታቸው የሚወሰንበት ስለሆነ ድምፃዊ ሆናለሁ፣ ዘፋኝ ሆናለሁ ብሎ የሚነሳ ሰው እዛ ላይ እንደው ቅድም እንዳልከው ቃሉ ጥሩ ነው። እንቅሽ የሚል ከሆነ የሚሰበር ከሆነ ተስፋው መጥፎ ነው እና ጥንቃቄው ምን ያህል ነው ለማለት አንድ ነገር ግን የማልክደው ነገር ሁልጊዜ ለምሳሌ እኔ ሲጀምር በዳኝነት ገና የጀመርኩ ሰሞን በጣም ብዙ ትችት ነበር መጀመሪያ ላይ የደረሰብኝ። ለምን ሳይመንን ነው እኛ ሀገር ውስጥ ኮፒ የተደረገው፣ አሜሪካው ሊሰራ ይችላል እንጂ እንኳን ለኢትዮጵያ አይደለም ለእንግሊዝ ሀገርም አልሰራም። የሳይመን የሳይመን ለእንግሊዞችም በጣም በጥንቃቄ ነው የሚሰራው አሜሪካን ሀገር ነው እንደፈለገ የፈነጨበት። እኛ ሀገር ያላስተማርነውን ሰው ምንም ያላደረግንለት ኦፖርቹኒቲ የሌለውን ሰው ሰነፍ ማለት አይቻልም። ሰነፍ አስተምሮ ያልገባው ሰው ነው ሁሉ ነገር ተመቻችቶ ስለት ያልገባው ሰው ነው እንጂ ያልተማረ ሰው ሰነፍ አይደለም። ለእኔ ሁልጊዜ የምከራከረው ነገር ነው። ሁልጊዜ ለምን በቃ ተወዳዳሪዎችን የሚታዩበት ዳኞች ተወዳዳሪዎችን የሚያዩበት መንገድ ሁልጊዜ ከሁሉም ሰው ጋር ከሁሉም ዳኛ ጋር የሚያጣላኝ ነገር ነው። አንድ ነገር ግን አሁን ደስ የሚለኝ የእኔ የዳኝነት አካሄድ ሰው መውደዱ እኔም ሰው ከመውደድ ጋር አገናኝቸው ሳይሆን ፖሲቲቭ የሆነውን ይሄንን አመለካከት መውደዱ ሰው ደስ ይለኛል። ያንተም ጥሩ አካሄድ ነው ያበረታታል ግን ከዛው ልክ ደግሞ አንድ ባለሙያ ሊይዘው የሚገባውን መስክ ያለ አግባብ ሰዎች እንዳይዙት ጥንቃቄም ያስፈልገዋል። ልክ በጣም ትክክል ነው። ትልቅ ጥንቃቄ ይፈልጋል። ሁሉንም ሰው በጣም በአክብሮት ማየት እና በተቻለ መጠን ውስጡ ያለውን ነገር አፕሪሼት ማድረግ ያስፈልጋል። ትንሽም ነገር ቢኖረው ለእኔ ለእኛ ሀገር እዛ ሀገር መጥቶ ማይኩን ሲይዝ መጀመሪያ ሲጀመር አሸንፏል። ከዛ የአሸናፊዎች አሸናፊ ነው። እኛ የምናወዳድረው መምጣት ራሱ ማሸነፍ ነው፤ ምክንያቱም ከቤተሰብ ወቀሳ፣ ከጎረቤት ከሰፈር፣ ከሁሉ ነገር አይን አምልጦ ሰው ተብሎ ተገርፎ የሚመጣ ሰው አለ። በጣም ጥሩ። ብዙ ጊዜ ቤተሰብ የሚያበረታታበት አይደለም እና እዛ የመጣን ሰው እንደገና ደግሞ ስብር አድርጎ መመለስ ለእኔ በጣም አግባብ አደለም። አለ አገሩ አለ አገሩ አለ አገሩ የኢትዮጵያ ሙዚቀኞች ማህበር ፕሬዚዳንት ዳዊት ፍሩስ ምን ሊሆን የኢትዮጵያ ሙዚቀኞች ማህበር ፕሬዚዳንት ዳዊት ፍሩስ ምን ሊሆን በጣም አመሰግናለሁ እንግዲህ ብዙ ጊዜ እኔንም ውስጤን ማብላላው ነገር እንደነበረ ነው። ዳኝነት በጣም ከባድ ነው። ጥበብን ደግሞ ዳኝነት ደግሞ ሲባል በጣም ያከብደዋል። ሁል ጊዜ ጥበብን መመዘን አይቻልም፣ እንደ መዛኙ ነው። በተለይ እነዚህ አይድሎች ላይ የሚቀርቡት ልጆችን ሳይ ብዙ ጊዜ ሀዘኔታ ይሰማኛል። ድምፅ አለኝ ብለው ይቀርባሉ ልክ ይዘውት የመጡትን ነገር እንዳለ መድረክ ላይ እንዲያቀርቡ ይጠየቃሉ። በተለይ እንግዲህ ስልጠና ትንሽ መመሪያም ያልተሰጣቸው ልጆች ያላቸውን ነገር ሲያወጡ፣ ተመልካች ብዙ ጊዜ የሚያስቅ እና የሚያስገርሙ ነገሮችን ያቀርባሉ። ይሄ እንግዲህ በእነዚህ ህይወት በእነዚህ ልጆች ህይወት ላይ እነሱን መድረክ ላይ የተሸጠ በእነሱ ትርፍ ማትረፍ ነው ወይ ስራው የሚል ነገር ይሰማኛል እዚህ ላይ። መሻሻል እንደሚያስፈልጋቸው ነው ውስጤ የሚነግረኝ። ይህ ምንድን ነው? ማንኛውም እችላለሁ ያለ ሰው የሙዚቃን ህግጋት ሳይነገረው እንዴት ድምፅ ማውጣት እንዳለበት፣ መድረክ ላይ እንዴት መቅረብ እንዳለበት፣ ፐርፎርም ማድረግ እንዳለበት ምንም ነገር ሳይነገረው ከቀረበ ታለንት ቢኖረው ያ ሰው ያን ታለንቱን በቃ እንደ ዋጋ ቢስ አድርጎ ከዛ መድረክ ላይም ቢወድ ወድቀሃል ሲባልም ለዛ ጥበብ ምንም ዋጋ አይሰጠውም ነው። በሌላ በኩል ደግሞ ስናይ የሚመዝኑት ሰዎች እንዴት ተመረጡ የሚለውን በእርግጥ ያው ይህንን ያዘጋጀው ክፍል መመዘኛ ሊኖረው ይችላል። ግን ቢሆን ቢሆን እንደኔ እንደኔ በሙያው ላይ በተለይ ድምፃዊ መሆን ይህንን ነገር ለመዳኘት ያበቀዋል ወይ የሚለውን ነገር ወደኋላ እናርገውና ጥበቡ ላይ ብዙ ልምድ ያለው ቢሆን ትምህርት ደግሞ ፎርማል የሆነ ትምህርት ተምሮበት ያንን ድምፅ ሲወጣ ከዚህ ሬንጁን እንኳን ከዚህ ዚህ ድረስ እንኳን መድረስ ይችላል የአንድ ሰው ድምፅ ብሎ እንኳን ለማወቅ ብቃት ያለው ሰው መሆን ይገባዋል። አንደኛው። ሁለተኛ ደግሞ የአንድ ሰው የጥበብ ችሎታ ሲመዝን ከራሱ ብቻ አንጻር ብቻ ሳይሆን ከአድማጭም ሌላ ሰው ቢያደምጠው ይሄንን እንዴት ሊደሰትበት ይችላል፣ ላይደሰትበት ይችላል፣ አካሄዱ ትክክል ነው አይደለም የሚለውን ነገር ለማድረግ እውቀት ያካበተ ልምድ ያለው ሰው ቢሆን የሚሰጠውንም አስተያየት ተመልካችም አድማጭም ይህን ነገር በጸጋ ይቀበለዋሉ። ነገር ግን በአንድ ሙያ ላይ ታወቀ ብቻ ተብሎ እንደ ዳኛ እዛ ላይ ማስፈር ሁለት ችግር ይኖራቸዋል። አንደኛ የሚሰጠው ዳኝነት ከሌላው አንጻር ተቀባይነት ላይኖረው ይችላል። ከተፈታኙም አንጻር ደግሞ ችሎታ ኖሮት ብዙ ደረጃ ሊደርስ የሚችለውን ሰው ተስፋ አስቆርጦ ሜዳ ላይ ሊያስቀረውም ይችላል። አንዳንዱን ደግሞ ብቃት የሌለውን ዝም ብሎ ሙገሳ ብቻ ተሰጥቶት ይሄንን ሌሎች ሊጠቀሙበት የሚችሉ መድረክ አላግባብ ይዘውና ያበላሸዋል። ሳይገባው ሊያገኘው ይችላል። እንደዚህ አይነት ስሜቶች ነው እኔ የሚሰሙ። ፍርዱንም ለህዝብ የመስጠትም ነገር አያለሁ። ቀደም ሲል ከተመልካች አንጻርም መገምገም መታየት አለበት ስላልክ ነው ተመልካችም ገምግሞ ፍርዱ ሲሰጥ እና ምናልባት ይሄ ያሟላ የሆን እሱን እንግዲህ ተመልካችስ እንዴት ነው የተጠራው የሚለውን ነው ከሁሉም ወገን ተጠርቶ ከሆነ በጣም ጥሩ ነው። ነገር ግን ወይ ተፈታኞች ወይንም ደግሞ ይህንን ዝግጅት የሚያቀርበው ክፍል ብቻ ጠርቷቸውስ ከሆነ የሚልም ደግሞ አለ። የህዝብን አስተያየት ሙሉ ያደርገዋል ለማለት ደግሞ እኔ በኩል ላይ ይቸገራለሁ። for a onion for in the car ወደ ንጉሴ ያክሊሉ የካቲት ሳ ስድስት ትረካ እንለፍና የዛሬውን ቋጭ ወይስ አንድ ሁለት ነጥቦችን እናንሳ። ዛሬ በፕሮግራማችን የማናካትታቸው ነገር ግን ለወደፊት ቀጠሮው የሚሰጥባቸው አብይ የሚባሉ እንቅስቃሴዎች አንድም በአዲስ አበባ አንድም በዚህ በዋሽንግተን ዲሲ ተካሂደዋል። የራዲዮ መጽሔት ወጎች ሊሆኑ የሚችሉ ናቸው። ና እንደው ጠቀስ አድርገን ዜናውን አስተዋውቀን ብናልፍ ጥሩ ይመስለኛል። የአዲስ አበባ ባለፈው ሐሙስም ጨረፍ አርገሃል አንተ እንዲያውም እናቀርባለን ብለን ነበር። ዛሬም አልሞላለንም። ሰዓት አልተገኘም። ዛሬ አልተገኘም። የዛሬ አስራ አምስት ቀን ግን ይቀርባል። በትክክል ይቀርባል። ጉዳዩም እንደሆነ ከዋሽንግተን ቀጥሎ እናምጣው። ባለፈው ሳምንት እሁድ እዚህ ዋሽንግተን ዲሲ ውስጥ ብዙ ጊዜ በትያትር መድረክ የምናገኛቸው ከሳን ሆዜ ና ኦክላንድ የሚመጡት ተስፋዬ ሲማ ና አባዮ ታደሰ ከዚህ ደግሞ ወጣት የትያትር ሰው ደራሲም ተዋናይም ጭምር ነው ቴዎድሮስ ያለበት የተክሌ ደስታ ልጅ ሜሮን ተክሌ ደስታ ያለችበት ሌላም ተዋናይ ከአዲስ አበባ የተሳተፈችበት ሁለት ቲያትሮች በተከታታይ አሳይተዋል። እሁድ የአበባየው ታደሰ ሌላ ግሩም ድርሰት እንዲሁ ቀርቧል። ያን እንግዲህ ሰዓታችን በሚፈቅድበት በሚቀጥለው ፕሮግራማችን ሰፊ ሰዓት ሰጥተን እንድናስተናግደው ነው ያሰብኩት። ሌላው የአዲስ አበባ ጉዳይ ነው። ባለፈው ሐሙስ ጨረፍ ተደርገዋል፣ በባህል ፕሮግራም ላይ ዝነኛው ና አንጋፋው የብሔራዊ ቲያትሩ ዋርካ መስራች በእውነቱ መራዊ ው መራዊ ስጦት ሽልማት አግኝቷል፣ እውቅና አግኝቷል። ንጉሥ ያክሉ ነው የጠቆመኝ። ጥሩ ነበረ። መራዊ በጣም ተደሰቷል። እጅግ በጣም ጌታቸው ወደ ባልቅም የወዳጁ የስልሳ ሁለት አመት ህይወትም ሁሉም የሙያም ጓደኛው ደስታ ተካፋይ መሆኑን ነግረናል። ጌትነት እንየው፣ ተስፋዬ ገሰሰን እንዲሁ በመድረኩ ምራዊ ስጦትን ስራዎች ትልቅነት ያወሱ ሰዎች ናቸው። ና እነሱንም እንጋብዛለን። መልካም እንግዲህ አሁን ወደ መጨረሻው ፕሮግራም እንለፍ። ወደ ንጉሴ አክሊሉ። ንጉሴ አክሊሉ የየካቲት ስልሳ ስድስት ትረካውን እንዲህ ይጀምራል። ቀጥል ንጉሴ። አይ የካቲት ስንቱ ገዛን ስንቱ አሾፈብን ካንቺ በፊት ሊባል የሁለት ዓመታት እድሜ ሲቀረው አንድ በዘመኑ የነበረ ታዋቂ ጋዜጠኛ ታላቁን ንጉሠ ነገስት ቀዳማዊ ኃይለ ሥላሴን ጃን ሆይ ከእርስዎ ህይወት ህልፈት በኋላ ማን ሊተካው እንደሚችል ግርማዊነቶ ሊነግረን ይችላል የሚል ድንገተኛና ያልተጠበቀ ጥያቄ አቅርቦላቸው ስለነበረ ጥያቄው በወቅቱ የህዝብ መነጋገሪያ ሆኖ መቆየቱን አስታውሳለሁ። ንጉሠ ነገስቱ ተቆጡ። ካባቸውን፣ አጣፉ። ሕገ መንግስቱን አታነቡም አሉ። ጋዜጠኛው ከንጉሠ ነገስቱ ህይወት ህልፈት በኋላ ማን ሊተካ እንደሚችል አቶት ሳይሆን ወይም ጠፍቶት፣ ስልጣን ምናልባት ከንጉሱ ወደ ህዝብ ይተላለፍ ይሆን ወይስ በዘውዳዊው ስርዓት መሰረት አገዛዙ እንደዛው ይቀጥላል ለማለት ፈልጎ እንጂ በነገራችን ላይ የቀድሞ ጋዜጠኞች ምንም ነገር እንዳልሰሩ፣ እንደማይናገሩ፣ እንደማይጽፉ ተደርጎ ስርዓቱን እና የስርዓቱን ባለስልጣናት ብቻ እንደሚያገለግሉ ተደርጎ እየተወሰደ ሚዛን ያልደገፈ አስተያየት ሲሰጥ አልፎ አልፎ ይሰማል። የእነዚያን ጉምቱ ጉምቱ ጋዜጠኞች ውለታ ከደመና በታች ላለማስቀረት በርካታ ማሳያዎችን ማቅረብ ይቻላል። አንድ ጊዜ የጋዜጣ ዋና አዘጋጅ ጠንከር ያለ ርዕሰ አንቀጽ ጽፎ ለበላይ አለቃው አቀረበ። አለቃው ጽሁፉን ካነበቡ በኋላ አረሙት፣ ሰረዙት፣ ደለዙት፣ ብዙውን ጽሁፍ አወጡ ከውስጡ እና መልሰው ለአዘጋጁ ላኩለት። አዘጋጁ ያንን የተሰረዘ የተደለዘ ጽሁፍ ካየ በኋላ ምን ነው ጌታዬ? ያንን የሚያማምሩ ችምችም ያሉ ጉራማይሌ የተነቀሱ ጥርሶች የነበሩትን ርዕሳ አንቀጽ በድድ ብቻ አስቀሩት አላቸው። መቼም የጋዜጠኞች ሕይወት ከቀልድ ጋር የተያያዘ ነው እና ሰማህ ልጄ፣ ካገጠጠ ጥርስ ድድ ይሻላል ብዬ ነው አሉት። በትዕዛዛቸው መሰረት ጽሁፉ ርዕሳ አንቀጽ ሆኖ በጋዜጣው ላይ እንዲወጣ አዘዙ። የእኔ ስም ዋና አዘጋጅ ተብሎ ይሄ ጽሁፍ በጋዜጣው ላይ አይወጣም አላቸው በዚህ ምክንያት ተጋጩ በኋላ ግን የእሱ ስም ከጋዜጣው ላይ ተነስቶ መብቱን አስከብሮ እሱ ያልጻፈው እንደሆነ እንዲታወቅለት ፈልጎ ከጋዜጣው ላይ ስሙ ከወጣ በኋላ ያ ርዕሰ አንቀጽ በጋዜጣው ላይ እንዲወጣ ተደረገ አንድ ጊዜ ደግሞ ይኸው የጋዜጣ ዋና አዘጋጅ አጼ ቴዎድሮስ ከሰለሞናዊ የዘውድ ሐረግና ከትልቅ ተወልጅ ያለው በሚለው አያምኑም የሚል ርዕስ አንቀጽ በመጻፉ ምክንያት ቢሮው ታሸገ። ወደ ሌላ መምሪያ እንዲዛወር ተደረገ። እስኪ ደግሞ ሌላውን ላሰማችሁ። አንድ ጊዜ ትዝ የሚለኝ እኔና አንድ ጓደኛ ሌሊት አዳሪዎች ነበርንና የናይጄሪያ ተማሪዎች ሰላማዊ ሰልፍ በሀገራቸው አድርገው ነበር። እኛ ያንን የተማሪዎች ሰልፍ እንደ ጉዳይም አልቆጠር ነው። ዝም አልንና ዜናውን ላክ ነው። የሬዲዮ ክፍሎች ደግሞ እንዲህ አይነት ነብር በጣም ነው የሚመቻቸው። የሰላማዊ ሰልፍ የመንግስት ተቃውሞ፣ ግልበጣ ምናምን ሲሆን እንደ ትኩስ ነገር አድርገው ይተረጉሙና ለህዝብ ያቀርቡታል። ያ ግን ለእኛ ቅጣት ነው የሚያመጣብን። እኔ ያንን አሳለፍኩት። ወደ ሁለት ሰዓት ላይ በሬዲዮ ተለቀቀ። ወደው ዜናው ተነቦ ከማለቁ በፊት ፖሊስ ከሶስተኛ ጣቢያ መጥተው ተረኛ የነበሩን ሁለት ሰራተኞች የፊትኛ ሰው ወሰዱን እስር ቤት። አለቆቻችን ሰሙ። በጊዜው ዶክተር ምናሴ ኃይሌ የሚባሉ ነበር ሚኒስትሩ። በቀጥታ ከመስሪያ ቤት ወጥተው በእግራቸው ሶስተኛ ፖሊስ ጣቢያ መጥተው እነዚህ የእኔ ሰራተኞች ናቸው፣ ሌሊት ሲሰሩ አድረዋል። ስራ እርግጥ በድካም ምክንያት አልፎ ሊሆን ይችላል። ስለዚህ መታሰር ያለብኝ የቤት የተኝቻ ያደርጉት እኔ ነኝ እንጂ ሰራተኞቼ አይደሉም። በእነሱ ምትክ ግን እሰር ብለው እሳቸው ማሰር ስለማይቻል አስፈትተውኛል። እንዲህ አይነት ተደጋጋሚ ነገር አለ። ከዚህ ሌላም ደግሞ እንደዚሁ የአንድ መፈንቅለ መንግስት አድርገው ዜናው እንዴት እንዳለፈ ከስ ብዙ ነው። ዜና የምናነበው ከስ እስከ መቶ ሰባ አምስት ዜና በቀን ማንበብ አለብን። በዚያ መካከል ሊያልፍ ሊሾልክ ይችላል። ሰዎች ነን። ከዛ በኋላ ግን ሬዲዮ ጣቢያም አይጥና ድመት ተጠባብቀን ነው። እነሱ ትኩስ ነገር ነው የሚፈልጉት። አሁንም ያንን መፈንቅለ መንግስት አሳለፉት፣ ተረኞች ማን? እነገሌ አሁንም ተነስተን ስለዚህ ያ ክፍል ቀላል ክፍል አይደለም፣ ተጠያቂነት የነበረበት ክፍል ነው። እና ይሄንን አንድ ሁለት ጊዜ መታሰራችን እና ሚኒስትሮቹ ግን እየመቱ እንዳሰጡት ጊዜ ለኝ የቀድሞው የኢትዮጵያ ዜና አገልግሎት የዜና ክፍል ባልደረባዬን ዘመዱ ደምናን ከልብ እያመሰገንኩ የዛሬ ዝግጅቴን በዚሁ ላብቃ። መቼም ቢያብሉት ጽድቅ የለውም ና ከዚህ የበለጠ ብዙ ማሳያዎችን ማቅረብ ይቻል ነበር። ነገር ግን የገጠምነውን ሰጥ አገባ አይደለምና ለዛሬ በዚሁ ላብቃ። ደህና ሁኑ። ጻፉልን አድማጮቻችን። ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት 330 ኢንዲፔንደንስ አቨኒው ኤስ ደብልዩ ሳውት ዌስት ለማለት ነው ዋሽንግተን ዲሲ 20537 ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዳትካም ነው አድራሻችን። ዝገማው ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ነው አድራሻችን። ስልክም ይቻላል፣ 202 205 9942 የውስጥ መስመር አሳት ሆኖ ለራዲዮ መጽሔት በሉበት መልእክቱ ላይ ለዛሬ እዚህ ላይ ልናበቃ ነው። የጀመርነውን ሙዚቃ ግን እስከ ማጠቃለያው እናሰማለን። ከቴሌላይም ቤት ጋር አዲስ አበበና አሉላ ከበደ ሰላም ከሁላችን ጋር ይሁን እንላለን። መልካም ምሽት የካሳስ መፈስ የትዋ አሁን የዜና ማጠቃለያ ይነበባል። ጊኒ የኢቦላ በሽታ ቫይረስ መስፋፋትን ለመግታት እየተሯራጠች ነው። ሴኔጋል በደቡብ በኩል ከጊኒ ጋር የሚዋሰነውን ድንበሯን ዘግታለች። ስምንት ኢቦላ የያዛቸው ሰዎች ተገኝተዋል። በትንሹ ሁለት ሚሊዮን ሕዝብ በሚኖርበት መዲና ኮናክሪ አንድ ሰው በኢቦላ በሽታ ሞቷል። ባለሥልጣኖች እንደሚሉት አብዛኞቹ ኢቦላ የያዛቸው ሰዎች የተገኙት በገጠራማው ደቡብ ምስራቅ ክልል ነበር። ሴኔጋል የኢቦላ ቫይረስ እንዳይገባባት ለመከላከል ስትል በደቡባዊ ክልል ከጊኒ ጋር የሚዋሰነውን ድንበሯን ዘግታለች። ትኩሳት የተቀላቀለበት ከሰውነት ደም መፍሰስ የሚያስከትለው ሕመም ጊኒ ከገባበት ጊዜ አንስቶ ሰባ ሰዎች እንደሞቱና ከአንድ መቶ በላይ የሚሆኑ ሰዎች እንደታመሙ የዓለም የጤና ድርጅት ገልጿል። ቱርክ ውስጥ ዛሬ በተደረገው የአካባቢ ምርጫ በተነሳ ግጭት ስምንት ሰዎች ተገድለዋል። የምርጫው ሂደት በአጠቃላይ ሰላማዊ ነበረ ቢሆንም ከሶሪያ ጋር በሚዋሰነው ድንበር አጠገብ ባሉ መንደሮች መካከል ግጭት ተነሳ። አስራ ሶስት ሰዎች ጉዳት እንደደረሰባቸው ተዘግቧል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን አራት ሰዓት በ25ና 31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በምትጀምረው ፕሮግራማችን እስከምንገናኝ አዲስ አበባና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም ተናደሩ።